ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። የዋሽንግተን ሙዚቃ ጸሐፊያን ማኅበር ባለፉት አርባ ሁለት ዓመታት በዋሽንግተን ዲሲና አካባቢዋ የሚገኙ ሙዚቀኞችን በማስተዋወቅና በማበረታታት የቆየ ተቋም ነው። በየዓመቱ በሚያከናውነው የሚድ አትላንቲክ የሙዚቃ ውድድር አዳዲስና ነባር ሙዚቀኞችን በማወዳደር የገንዘብና የክብር ሽልማት ይሰጣል። በዚህ ዓመት ውድድር አንደኛ የወጡት ሙዚቃዎች በሙኒት መስፍን የተጻፈውና የተቀነቀነው አድዋ እንዲሁም በኮነር ብሬንድ የተቀነቀነው ዩ አር ኖት አለውን ናቸው። ዛሬ ምሽት ሙኒት መስፍን ለአሸናፊነት ስላበቃት ሙዚቃና ስለ ውድድሩ ብሎም በተያያዥ ጉዳዮች ላይ ሐሳቧን ታጋራናለች። ጥሩ ሙዚቃዎችና ኪናዊ ዜናዎችም ተካትተዋል። ሙኒት አስቀድማ ስለ ውድድሩ ይዘት ታጫውተናለች። እንዳልከው ግጥም ጸሐፊዎች የሶንግ ራይተርስ አሶሲዬሽን ነው ኤስ ኤ ደብሊው ይባላል እና በየዓመቱ ሚድ አትላንቲክ ሶንግ ራይተርስ ኮምፒቲሽን ማለት ሚድ አትላንቲክ ሲባል ትንሽ ሰፋ ያለ ቦታ ነው። የተለያዩ ስቴቶችን ያካተተ ነው። ስለዚህ አሁን እኔ ያለሁት ወደ ቨርጂኒያ አካባቢ ነኝ ያለሁት እና ከቨርጂኒያም ብዙ ሰዎች ተወዳድረዋል። ከዛም ደግሞ ኒው ጀርዚ፣ ኒውዮርክ፣ ፔንስልቬኒያ፣ ሜሪላንድ፣ ዌስት ቨርጂኒያ፣ ዲሲ እነሱን ሁሉ ያካትታል። ስለዚህ የተለያየ ሰዎች ሙዚቀኞች በተለያየ ዘርፍ ነው። አሁን ለምሳሌ አድዋ በየትኛው ዘርፍ ላይ ሊተተው ብዬ ትንሽ ግራ ስለገባኝ እንደውም በዚህኛው አመት ለመጀመሪያ ጊዜ የጀመሩትን ኦፕን ካቴጎሪ ምንም ዲፋይንድ ያልሆነ ካቴጎሪ ይፈጥረው ነበረ እና በዛ ነበር የፈተትኩት እንጂ አደልት ኮንቴምፕረሪ አለ። የአሜሪካን ሙዚቃ አሜሪካና የሚባል ጃንራም አለ። የልጆች ሙዚቃ፣ የካንትሪ ሚዚክ ስለ ኮቪድ ናይንቲን ራሱ ብዙ ሰዎች ያው በኮቪድ ናይንቲን ዓለም ውስጥ እስካሉ ድረስ ለሱም ብዙ ዘፈኖች ስለተጻፉ በሱም የሚወዳደሩ ነበረ። በፎክ እና አኩስቲክ በተለይ ደግሞ በዚህኛው አመት፣ አሜሪካ ውስጥ በጣም ይሄ ሬሽል ጃስቲስ አካባቢ ላይ ብዙ እንቅስቃሴዎች፣ ብዙ ሰላማዊ ሰልፎች፣ ትግሎች በጣም ስለተፋፋሙ በዛም ካቴጎሪ በዚኛው አመት ላይ በዛም ዘርፍ ውድድር ከፍቶ ነበረ። አዲስ ነው በዚኛው አመት እዛም ውስጥ አንድ ዘፈን ዲድንት ኬር የሚባል ጆርጅ ፍሎይድ በተገደለበት በቀኑ የጻፍኩትን ዘፈን እዛ ውስጥም ከትቼ እዛ ውስጥም ፋይናሊስት ሆኗል። ስለዚህ ሁለት ዘፈን ነበረ ያወዳደርኩት አድዋን በኦፕን ካቴጎሪ፣ ክፍት በሆነ ካቴጎሪ፣ ዲድንት ኬር የሚባል ደግሞ ስለ ጆርጅ ፍሎይድ ሲገደል ፖሊሱ ያኔ ጉልበቱ አንገቱ ላይ እንደዛ አድርጎ ጭኖ ከዛ ደግሞ እጁን ሳየው ለካት እጁ ኪስ ውስጥ ነበረና እጁን ኪስ ውስጥ አድርጎ ሰው የሚገድል ሰው ምን አይነት ልበቢስ ለምን ግፍና ክፋት ያለው ሰው ሊሆን ይችላል፣ በሚል በዛ የተነሳሳ አንድ ዘፈን ድንክ የሚባል እዛ ፍሪደም ሶንግስ ላይ ፋይናሊስት ሆኖ ነበረ። እና እንዳልኩ በጣም ብዙ ካቴጎሪ ያለው በጎስፕል አለ፣ አርንቢ፣ ኢንስትሩሜንታል፣ ግጥሙን ብቻ ማወዳደርም አለ። እና ወደ ብዙ ብዙ በአሸናፊና ፋይናሊስትና ኦነራብል መንሽን ብቻ በሚባለው ወደ ሁለት መቶ ሀያ አምስት የተሸለሙ አሉ፣ በመሸለም ስለዚህ የተወዳደሩትን ደግሞ ስታስበው ወደ ብዙ ሺዎች ተወዳድረዋል ብዬ አስባለሁ። እና መጀመሪያ ላይ በኦፕን ካቴጎሪ የወርቅ ተሸላሚ እንደነበረ ነበር ያሳወቁኝ። ያኛው ዘፈን ደግሞ በፍሪደም ሶንግስ ዘርፍ ፋይናሊስት እንደነበረ ነበር ያሳወቁኝ። ኦ ዛትስ ናይስ ብዬ በቃ አልፌው ነበረ። ከዛ ያለፈው ሳምንት ላይ ደግሞ በኢሜል አወዳድረን አወዳድረን ሁለት ዘፈኖች አንደኛ ወጥተዋል። ሁሉንም ዘርፍ አወዳድረው ከሁሉም ዘርፍ አሸናፊዎቹን አወዳድረው Adwana and Leda de Mo, Connor Brendan Imibal, you are not alone in Mizafen, and that's what two first do place overall. A Kulwatan, a Kulandinyao Tanad. Hello, Emil Lakulin, and I asked, as soon as I out. But but 1884, somewhere in Berlin, so called civilized men came to do an unspeakable thing. እንግዲህ ሙኒት አድዋ ከአራት ዓመታት በፊት ይመስለኛል ለአድማጮች የቀረበ ስራሽ ነው። ስለ ይዘቱ ጥቂት እናውራ። እነማን ነበር የተሳተፉበት? ሙዚቃውን ለማዘጋጀት ያነሳሳሽ ምክንያትስ ምንድን ነበር? በወቅቱ እሺ፣ እንዳልከው አራት ዓመት ሆኖታል እና ለአድዋ በዓል ያኔ ከኢትዮጵያና ከአሜሪካ እየተመላለስ የሰራው ነበር እና ያኔ የአድዋ በዓል ሊከበር አንድ ሳምንት ሲቀርብ ኢትዮጵያ ደረስኩኝና ለአድዋ ይህንን ዘፈን ቀደም ብዬ በራሴ ቤቴ በአካፔላ አሬንጅመንት ሰርችለት ነበረ። ያነሳሳኝ ምክንያት ያው አሁን ለምሳሌ ኢትዮጵያ ውስጥ የአድዋ በዓል ሲገኝ የተለያዩ ዘፈኖች፣ በተለይ የጂጂ ሁሌ የምንሰማው ነገር ነው እና በኢትዮጵያ ውስጥ እኛ እናውቀዋለን። ግን በተለይ ደግሞ የአፍሪካ ድል ብለን እያወራ ነው ስለ አድዋ አፍሪካውያን እና ከዛም አልፎ የዓለም አቀፍ ሕዝብ እንዲሰማ በአማርኛ ስንዘፍነው ከታች እና ከስሩ በእንግሊዝኛ ሰብታይትል፣ ፈረንሳይኛ፣ በሌላ በሌላ ማለት ነው የፈረንጅ ቋንቋዎች ሰብታይትል ብናደርግበት ታሪካችንን በደንብ አድርጎ ለዓለም አቀፍ ኦዲየንስ እንዲዳረስ ይችላል። ግን በተለይ ደግሞ ስለ አድዋ በፓን አፍሪካን ኮንቴክስት በጥቁሮች የጥቁሮች ድል ብለን እያወራን ስለ እሱ ዘፈን ለዓለም እንዲደርስ እና ዲዩር መምበር አድዋ የሚያልኩት ሆን ብዬ ነበረ የሆነ የተረሳና የሆነ ችላ የተባለ ስለመሰለኝ፣ እና በአለም አቀፍ ደረጃ እንዲሰማ ደግሞ በተለይ በኢትዮጵያውያኖችን በአለም አቀፍ ደረጃ የሚኖሩ ኢትዮጵያውያን ልጆቻችን ስለ ታሪካችን እንዲሰሙ ከፈለግን፣ አንዳንዶቹ ያው በቃ በአጋጣሚ ሆኖ ፈረንጃ ቀን የተወለዱት የፈረንጃ አፍ የያዙት፣ ስለዚህ ለእነሱም እንዲመች በቃ ዲዩመን በአዷ የሚል የእንግሊዝኛ ሴክሽን ስለ ታሪካችን ከዛ ደግሞ የኢትዮጵያዊ ኤሌመንቶች እንዲኖሩ ሽለላ ፉከራው ነበሩበት። በአሬንጅመንት ደረጃ እኔ ቤቴ በአካፔላ አሬንጅ አድርጌው፣ ከዛ በኋላ አበጋዙ ጋር ነበር የሄድኩት እና የአበጋዙ ስቱዲዮ ውስጥ ነበረ የተቀረጸው። እዛ ያለበት ጊዜ ቶማስ ጎበና ቤዝስት ነው፣ እሱም ነበረ እሱም ሊጎበኝ ሀገር በነበረበት ጊዜ እዛ ተገናኝተን እዚህ እንታወቃለን ብትገባበት እየጠየቅኩት ወንድሜም ጆርጋ መስን በሳክስፎን ናትናኤል ተሰማ በከበሮ ድራምዝ ሳሙኤል ሳሙኤል አሰፋ እሱ በጊታር ነበረ ከዛ አላማ እየደመቀ አብሮኝ እዛ ግጥሙን እያወራን እየሰማን እሱም አግዞኛል በአጃቢነት እና ከነሱ ጋር ሆኜ ነበር የሰራሁት እና እንዳልኩ ጋሽ ጋሻው አባቴነህና ትሩፋት መሙዬ ነበሩ በቀረቱ እና በሽለላ እና በሳ ውስጥ የገቡልኝ እና ደግሞ አንድ ሌላ ነገር የፈለኩት የጋሽ ጸጋዬ ገብረ መድኅን ግጥም ዋይ አቻዶ የሚለው ግጥሙ አለ እና እሱኛውንም ዋይ አቻዶ የሚል ሴክሽኑን ከዛ ግጥሞ ስጄ ልጆቹን አደይ የውዴትና ማህሌትን ጋ ይሄንን ግጥም እችኛውን ሴክሽን ልጠቀም ፈልጌ ነበር። ይቻላል ወይ ብዬ ጠይቄ እሱኛውንም አካትቸዋለሁ። በሶስት ቀን ስጥ መሰለኝ ከፕሮዳክሽን ወደ ሬዲዮ ስቴሽን ወደ የሄደበት ፍጥነት ትንሽ ልቤ ሊቆም ነበር የነበረው እዛን ቀን ላይ። ግን በቀኑ እንዲደርስ ነበር የፈለግኩት። በቀኑ ደርሶልኝ በጣም ደስ ብሎኝ ነበር የዛን ቀን የዘምን ያለበት ሙኒት እንደ አድዋ ሁሉ በሙዚቃ ልታነሳሻቸው የምትፈልጊያቸው ታሪካዊ ሁነቶች፣ አስገራሚ ክስተቶች ሊሆኑ ይችላሉ፣ ወይንም ሰዎች ወይንም አስተሳሰቦች አሉ ወይ ተጨማሪ? እስካሁን ድረስ በሙዚቃ ውስጥ አብዛኛውን ጊዜ ማራው ስለ ማህበራዊ ነክ ነገሮች ናቸው። እንደዚህ በታሪክ እና በክስተት እና በሰው ስም ወዘተ በሚለው ያን ያህል አስቤበት አላውቅም። አድዋን ግን ከብዙ አመታት በፊትም ከማሀመድ ካሳ የጉዞ አድዋ መስራቾቹ አንዱ ነው እና ከኔ ጋር ኬርቨንስ እና ኮሚኒኬሽን የሚባል አንድ ድርጅት አንድ ላይ ነበረን እና ጉዞ አድዋ ከመጀመሩ ከአንድ ከአምሶስት ወያት አመት በፊት ዝክር አድዋ የሚባል ፌስቲቫል ነበረን። በየአመቱ የምናዘጋጀው አድዋን በጥበብ በግጥም፣ በዘፈን፣ በውዝዋዜ፣ በስዕል በብዙ ብዙ በትያትር፣ ብዙ ዘርፎች አድዋን እናስታውስ በሚል ብሔራዊ ትያትር በየአመቱ የሚከናወን ፕሮግራም ነበረ እና እነሱ ነበሩ ይህን ዘፈን የምንሰራው በጣም ካነሳሱኝ ነገሮች ያ ኤክስፔሪንስ እና ምን ያህል ስሜታችን በቃ በታሪካችን በተለይ ይሄ የዩኒቲ አንድነት፣ የአንድነት ነው ሀይላችን የሚለው አይነት ስሜት ሲነሳሳ እሱ እኛውን በጣም መወደው ነገር ነው። እኔም ደግሞ በጣም ፓናፍሪካዊ ስሜት ስላለኝ ይሄኛውን ስፔሲፊክ አድዋን ለዛ ለፓናፍሪካን ታሪክነቱም በሚል ነበረ። ከዛ ውጭ ግን በቃ ሲያነሳሳኝ ይነሳሳል ሀሳቡ ሲመጣ ይጻፋል በሌላ በሌላ ፕሮጀክቶች ውስጥ አሁን ለምሳሌ የእኛ የሚባል ፕሮግራም ነበረ በሬዲዮ ድራማ መልክ አሁን ወደ ቴሌቪዥን ድራማ የተቀየረ እና እዛ ውስጥም እንደ ክሪኤቲቭ ዳይሬክተር ሰርቼ ነበረ እና ስለ ሴቶች የሴቶችን ቦታ በማህበረሰቡ እንዴት አድርገን ነው ማሻሻል የምንችለው የሚለውን ነገር ነበረ ዋና ዓላማው እና እዛ ውስጥ ለምሳሌ የጣይቱ የሚባለውን ዘፈን እንዲጻፍ እና እንዲፐርፎርም እንዲደረግ ከገፋፋሁት እና ይሄ ነገር መከሰት አለበት ካል ከክሪኤቲቭ ዳይሬክሽኑ የሙዚቃው የኔ ኃላፊነት ስለነበረ እሱም እንደ ኃላፊነት የወሰድኩት ነበረ እና ትልቁ መልዕክት ያው የእኛ ሴት ጀግኖቻችንን ማክበርና ማንሳት አለብን በሚል ነበረ። ስለዚህ በተለያየ ሰዓት በተለያየ ኢንስፒሬሽኖች የሚከሰተው ይከሰታል። ግን ያን ያህል ሆን ብዬ ለታሪካዊ ነገር ልስራ እያልኩት ሳይሆን የሆነ ጊዜውና ክስተቶቹ ሲገጣጠሙ በዛ ኢንስፒሬሽን ነው እንጂ ያ ሙዚቃ እንደ ሙዚቃነቱ በጣም በተለያየ ነገር ኢንስፓርድ እንሆናለን። ስለዚህ የሚሆነውን አላቅም፣ ግን ስለ ማህበራዊ ነገሮች ላይ ነው ብዙ ጊዜ ፎከስ የማደርገው እና ይሄኛው ዘፈን ደግሞ በተለይ ለእኛ ብቻ ሳይሆን ለዓለም አቀፍ ትልቅ ታሪክ ስለሆነ በዓለም አቀፍ ደረጃ በእንደዚህ ደረጃ ደግሞ መሸለሙ እና ከፍ መደረጉ እና ብዙ ስለ አድዋ ሰምተው የማያውቁት ሰዎች ስለሰሙ በጣም በሱ ደስ ብሎኛል በተለይ ጓደኞቼ ይህም አይድነው ባት አድዋ ስለ አድዋ ምንም አውቀው ነገር አልነበረም ግን ዘፈኑ ከሰማ በኋላ ጉግል አደረግኩት ሲሉ፣ ለእኔ እሱ ነው ትልቅ ድል። ታሪካችንን በዓለም አቀፍ ደረጃ ለማሳወቅ ነበረ ዓላማዬ እና ለሚቀጥለውም ጀኔሬሽን ከኢትዮጵያዎች ለተወለዱት ልጆቻችንም እንዲያውቁት። ስለዚህ ያን ያ ተሳክቷል። ጋቢና መዝናኛ ይቀጥላል። የዛሬ ምሽት እንግዳችን የዋሽንግተን ሙዚቃ ጸሐፊያን ማህበር ያዘጋጀው የሚድ አትላንቲክ የሙዚቃ ውድድር አሸናፊ ሙኒት መስፍናት አጫጭር ኪናዊ ወሬዎችን አሰምተናችሁ እንመለሳለን። ዘመናዊ የአፍሪካ ሙዚቃ ስለ ሀገሪቱ የነበረን የቀደመ እይታ እየቀየረ መሆኑን የዚህ ዓመት የግራሚ ምርጥ ዓለም አቀፍ የሙዚቃ አልበም አሸናፊ በርናቦይ ተናግረዋል። ትዋይስ አስተውል በሚል አልበሙ ታሪክ የሰራው ናይጄሪያዊው የሙዚቃ ሰው አሸናፊነቱ የተበሰረበትን ቅጽበት እንዲህ ስል ገልጾታል። ለአፍሪካ ሙዚቃና ለአፍሪካውያን በአጠቃላይ ትልቅ ቅጽበት፣ ትልቅ ጊዜ ብሎታል። አንድ የብሪታንያ ዩኒቨርሲቲ ከናይጄሪያ የተዘረፉ የመዳብ ቅርሶችን ሊመልስ እንደሆነ አስታውቀዋል። አበርደን ዩኒቨርሲቲ የቤኒን መዳቦች የተሰኙትን ቅርሶች በሳምንታት ውስጥ ለናይጄሪያ እንደሚመልስ በማህበራዊ ገጹ በኩል አስታውቋል። ይህ እርምጃ ተዘርፎ የተሸጡለትን ቅርሶች ለመመለስ የወሰነ የመጀመሪያው የሀገሪቱ የትምህርት ተቋም እንደሚያደርገው ተሰምቷል። በሺዎች የሚቆጠሩ ደቡብ ኮሪያውያን በሀገሪቱ ቴሌቪዥን ጣቢያ በሚተላለፍ ተከታታይ ድራማ ላይ ተቃውሟቸውን አቅርበዋል። ሀያ የሚሆኑ ኩባንያዎች በተመሳሳይ ከድራማው ጋር የነበራቸውን ግንኙነት ማቋረጣቸውን አስታውቀዋል። ጄይዞን ኤግዞርሲስት የተሰኘው ድራማ ኤስ ቢ ኤስ በተሰኘው የሀገሬው ቴሌቪዥን ይተላለፍ የነበረ ምናባዊ ታሪክ ቀመስ ሥራ ነው። ተቃውሞ የተነሳበት ታሪክን የሚያጣርሱ ትዕይንቶችን አካቷል በሚል ነው። ያለ አግባብ የቻይና ባህል ተንጸባርቆበታል ያሉት ተከታታይ ድራማ ከአየር ላይ የወርድ ዘንድ 163000 በላይ ሰዎች ፊርማ አሰባስበዋል። ሆኜ ዛሬን ኢትዮጵያውያን የሙዚቃ ሰዎች ሳምንቱን በአዳዲስ ሙዚቃዎች ማድመቃቸውን ቀጥለዋል። በዚህ ሳምንት ከወጡ ሙዚቃዎች አንዱን ሰምተን ወደ እንግዳችን እመለሳለን። የኔ ትዝታ ይለናል ወንድሙ ጅራ፣ ግጥምና ዜማውም ይርሱ ነው። ትዝታ ሲንጠኝ ሲበረተነፍቶት አጉል ያስመኘኛል ከህልሜ The heart led Yan the كان ليلا و When i

Mader, the dumb, that's what it was. Mudat, and the gamin, the heal, and the saline, and the ጋቢና መዝናኛችን ተመልሰዋል። የዛሬ ምሽት እንግዳችን የዋሽንግተን ሙዚቃ ጸሐፊያን ማኅበር የሚድ አትላንቲክ የሙዚቃ ውድድር አሸናፊ ሙኒት መስፍና ሙዚቃ የኢትዮጵያንንም ሆነ የአፍሪካውያንን መልካም ታሪኮች ለመላው ዓለም ለማስተዋወቅ ያለው አቅም የሚታመን። ሁለት አይነት ግን ክርክሮች አሉ። ስላሉን መልካም ነገሮች ለማስተዋወቅ ዓለም በሚናገረው በእንግሊዝኛ ቋንቋ ብንዘፍን ይሻላል ወይንስ ደግሞ ሙዚቃውን ቆንጆ አድርጎ ሰርቶ ስለምንድን ነው የዘፈኑት የሚለውን ጥያቄ ለዓለም መተው ይሻላል የሚሉ ሙግቶች አሉ። የትኛውን ትመርጫለሽ? ይሄ ወይም ያልልሃል። ምክንያቱም አሁን ለምሳሌ አንዳንድ ዘፈኖች አሉ በዚህ ባለፈው ዓመት ስለ ታሪካዊ ክስተት አልነበረም። ግን አሁን ለምሳሌ ጀሩሳሌማ የሚባለውን ዘፈን ሰምተዋል አይደለም? ይሄ በዓለም አቀፍ ደረጃ ወርልድ ዳንስ ቻለንጅ ምናምን አንደኛ ተብሎ የተሸለመ ማናት ብዙዎቻችን ከደቡብ አፍሪካ ከሚኖሩ ሰዎችና ያንን ቋንቋ ከሚያወሩ ሰዎች ውጭ አናውቀውም። ስለዚህ ሙዚቃው ራሱ በራሱ በዜማው ቢት አላለም ምቱም እንደሚመስለው ምናምን በሚል አቀነባበሩ እና በተለይ ደግሞ አብሮት ይሄ ቪዥዋል ኤለመንት አላለም ቪዲዮ በጣም ብዙ ሊጓዝ ይችላል። ቋንቋው እንግሊዝኛ ወይም ፈረንሳይኛ ወይም በጣም በአለም አቀፍ ደረጃ ዶሚኔት የሚያደርግ አይነት ቋንቋ ሳይሆን ግን በቢት በቫይብሬሽን በተለይ ሙዚቃ ቪዲዮ እና በተለያየ ቻሌንጆች በጣም ቫይራል የሆነ እና ከዛ በኋላ ስለምንድን ነው ግን ብሎ ሊጠየቅ ይችላል። ጀሩሳሌማ እስካሁን ድረስ ስለምንድን ነው ብዬ ግን አልጠየቅም አሏሽም። ስለዚህ ስለምን እንደሆነ ባላቅም ግን ሙዚቃውን በሰማን ቁጥር ደስ ብሎ እሳተፋለሁ። አይ ቲንክ ታሪካዊ ነገር ሲሆን በተለይ አሁን ለምሳሌ አድዋን አሁን የምመኘው በቪዥዋል ኤለመንቱ በቃ በደንብ አርጎ ቢቀረጽ ዘ ሚዚክ ቪዲዮ ብዬ ለራሴ ያሰብኩት ነገር እንዳለ አለ። ታሪክን በማሳየት በተለይ ማስተላለፉ በጣም ትልቅ ኃይል አለው ብዬ አስባለሁ። በእንግሊዝኛ ሲሆን ያለ ምንም ምንም የሚካድ ነገር አይደለም። እንግሊዝኛ በጣም በዓለም አቀፍ ደረጃ ዶሚኔት የሚያደርግ ቋንቋ ነው። እንግሊዝኛ የማይናገሩ ሰዎች ራሱ እንግሊዝኛ ይዘፍናሉ፣ ምክንያቱም በጣም ሰፊ ኦዲየንስ ስለሚያገኝ። ስለዚህ እንግሊዝኛ ስላለው አይ ቲንክ በአንድ በኩል እንዲያሸንፍም ያገዛል። ሲሰሙት በደንብ አልቀው እዚህ ያሉት አሜሪካውያን ዳኞች ናቸው፣ ስለዚህ አማርኛ አይገባቸውም፣ ግን ሲሰሙት ታሪኩን ገብቷቸዋል። መካከል ላይ ይሄ ቀረቶች ላሉት ኮረስ ሴክሽን የከተቱበት የእኛንም ታሪክ ይሄ ካልቸራል ቀለምና ይዘት እንዲይዝም ስለፈለግኩ ነበር። መጨረሻው ላይ ደግሞ ዘፈኑ ሲያልቅ ያው ገና ታሪክ እንሰራለን በሰላም በህብረት አብረን እኛ እኮ የጀግኖች ልጆች ነን የሚለው ደግሞ ለኛ ነው። ይሄ ለእኛ ለራሳችን ደግሞ የራሱን ቻለ መልክት የያዘ ነገር ነው ግን እንዲስፋፋ ሲባል ቪዥዋሊ በጣም ጠንካራና ሚውዚክሊ በጣም ዓለም አቀፋዊ ስበት ያለው አይነት ነገር ከተሰራ በኳሊቲ ደረጃ አሁን ምንድ የተሰራ ያለው በሚል ብቻ ሳይሆን በራሳችን አዲስ ክሬቲቪቲና ፈጠራዎች ብዙ ሊጓዝ ይችላል። እንደዛ እንዲሆን አሁን ለምሳሌ በጣም የሚገራርሙ ሙዚቀኞች አሉ ከብራዚል ከስራቸው ትርጉሙን በእንግሊዝኛ ይጽፋሉ። ማይቢ ዋን ኦፕሽን አላለ ሙዚቃን በፈለግከው የምታውቀው ቋንቋ ዘፍንኸው ከስሩ ግን ትርጉሙን ብታደርግ ኦዲየንስን በጣም ያሰፋላል እና ናይስ ቢት ብሎ ከዛ ስለምንድን ነው ብሎ የሚያስብ ሰው ከስሩ አትሊስት ትርጉም ቢሆነ አይነት እንዳልኩ አሁን ለምሳሌ ለአፍሪካ ፈረንሳይኛ፣ አረብኛ የኤዩ ቋንቋዎች መብረጥ ትችላለህ። በአለም አቀፍ ደረጃ የዩኤን ቋንቋዎች አሉ። ከነሱ አንደኛውን ሁለተኛውን እንደፈለግ ፍሬንች ቨርዥን ምናምን ቨርዥን እያልክም ሰብታይትሉ እየቀያየርክም ልትሰራው ትችላለህ። ያሰፋል ኦዲንስህን ያሰፋልሃል። ግን እንደ ሙዚቀኛ አንተ ራስህን በደንብ በምትገልጽበትና በአሪፉ ፐርፎርም በምታደርገው ነገር ፐርፎም ብታደርግ ደግሞ እየተሻለ ነው። ምክንያቱም የራስ ጥንካሬ የራስ ችሎታን ነው ማሳየት ያለብህና በማትችለው ነገር እየጨነቀ ፐርፎም ከምታደርግና ከምትቀርጽና ከምትዘፍን ነው በምትችለው በስት ፐርፎርማንስ እና ፕሬዘንቴሽን አድርገን። ግን ደግሞ ይህን የቋንቋን ነገር ካሰብ በተለይ ታሪክን ለማስተላለፍ ከሆነ ሰብታይትሊንግ አንድ ኦፕሽን ነው። ሌላ አርቲስት ፊቸር ማድረግ ሌላ ኦፕሽን ነው። የተለያየ አካሄዶች አሉ። ቪዥሪ ራሱ ታሪኩን መናገር ትችላለ፣ በሚውዚክ ቪዲዮዎቹ። ስለዚህ የተለያየ መንገዶች አሉ ብዬ ነው ማስበው። ከመለየታችን በፊት አንድ ጥያቄ ልጨምር። በዚህ ውድድር ማሸነፍሽ በመጪ የሙዚቃ ህይወትሽ ውስጥ ስለሚኖረው መልካም አስተዋጽኦ ጥቂታጫዎችን ለእኔ አንደኛ መወዳደር አሉ። ስለዚህ በመወዳደር የራሱ ለራሴ እኮ በዝም ብዬ ራሴን ትንሽ አበረሳት ይቻላለሁ እና ብዙም ኤክስፔክቴሽን አልነበረኝም ይሸልማል ብዬ እና እንደ ያኛውን ዘፈን እንዳልኩ ድን ኬር የሚባል ስለ ጆርጅ ፍሎይድ የመሞት እና ስለ ሬሲዝ እና የጻፍኩትን ዘፈን ነበር መጀመሪያ ላይ ሰዎች ሰምተውት ይሄንን ዘፈን ማወዳደር አለብሽ ብለው ሲገፋፉኝ በዛ ዘፈን ነበረ። ግን መጨረሻ ላይ ነው የአድዋን ይሄኛውን እንደምናልከትም ቢኮዝ ኢትስ ማይ ፌቨሪት ሶንግ ስለዚህ ብዬ ነበረ ያወዳደርኩት። ለእኔ አይ ቲንክ ደስ የሚለው ነገር እንዳልኩ ዘፈኑን ታሪኩን፣ ኮንቴንቱን ብቻ ሳይሆን ሙዚቃውንም አዝ ሚውዚክ እንደዚህ ተገምግሞ ባይ ስትሬንጀርስ ማላውቃቸው ሰዎች ሰምተውት ወደውት አንዴ፣ ከዛ ደግሞ እንደገና ፋይናሊስት አድርገው ደግሞ ሁለት የተሸልሙት ደስ የሚል ማበረታቻ ነው በጣም ኢትስ ኢንኮሬጅንግ እና አዲስ ኦዲየንስንም አክሰስ ይፈጥርላል። የሆነ ምንድን ነው ይሄ ብለው ስለ ኮምፕቲሽኑ የሚከታተሉ ሰዎች አሉ አይደለም። ይሄ ማናቸው አዲስ አብካሚ አርቲስት እዚህ ሰፈር የሚሉትን ነገር የሚከታተሉ ሰዎች ሲፈልጉ የዚህኛውን ምን ተሸላሚዎች እዛ ውስጥ ይሄኛው መኖሩ ለእኔ ትልቅ ደስታ ነው። ምክንያቱም እንዳልኩ አዲስ ኦዲየንስ ማግኘት ኢትስ ኦልዌይዝ የሚፈለግ ነገር ነው እንደ ሙዚቀኛ። አዲስ ኦዲየንስ አዲስ ኔትወርክ አዲስ ኮኔክሽን እና አዲስ ግንኙነቶችን መፍጠር ጥሩ ነው እና አሁን የኔ እየጨረስኩ ሁን ይሄ አዷ ዘፈን እየጨረስኩ ያለሁት አልበም ውስጥ የሚካተት ዘፈን ነው እና እሱኛውንም እንድጨርሰው እና ቀላልም ዓመቱ በጣም ትንሽ የተዛባ የሀገር ቤት ጭንቀትም ሁሉ ነገር ያለበት እና ያዝ ያደረገኝን ስሜት ትንሽ ለቀቅ አድርጎልኛል። እና የሆነ አንዳንድ ጊዜ በቃ ሙዚቃ ሰራ አልሰራ ምን ችግር የለውም የሚል የሆነ የሚል ስሜት አለ፣ ሙዚቀኞች አካባቢ ለሚከሰት ሞሜንተምህን ትንሽ ወደኋላ የሚያደርግህ መንፈስ አለ እና እሱኛውን ለቀቅ አድርጎልኛል እና ስሪ ኳልቲ ስታፍ። ስለዚህ በደንብ አድርገሽ አሪፍ ነገር ሁሌም ስሪ የሚለውን ነገር አስምሮልኛል። ግን በጣም ደስ ብሎኛል። በቃ ያልጠበኩት ነገር ነበረ እና ደስ ይላል። Somewhere in Berlin, so-called civilized men came to do an unspeakable thing. With rulers on hand with their guns and arrogance, they carved up our Africa as if we did not exist. They claimed all the land for themselves, the slaves of the people, pillaged and plundered. came a warrior's call of ሚት መስፍንን በአድማጮች ስም በእጅጉ አመሰግናለሁ። አብራችሁን ስላመሻችሁ እናንተንም አመሰግናለሁ። የዚህ መሰናዶ አቀናባሪ ኤልያስ አስማረ ነው። መሰናዶውን በመምራት ደግሞ ሀብታም ስዩም አብሬያችሁ ነበርኩ። መልካም ምሽት። Not exist. We are here, it's our time to make new history. We have the knowledge power, this is our destiny to lead in peace and justice. Let's be that generation, together we are stronger.